ለዛሬ የንግድና ምጣኔ ሀብት ዝግጅት በቅድሚያ ወደ ደሴን ዘልቃለን። ከ60 ሚሊዮን ብር በላይ የፈሰሰበት የጎሽ ሜዳ ቧንቧና ፕላስቲክ ፋብሪካ ሰሞኑን አገልግሎት መስጠት ጀምሯል። የፋብሪካው ግንባታ በተያያዘለት ሁለት ደረጃዎች ሙሉ በሙሉ ሲጠናቀቅ አጠቃላዩ መዋዕለ ነዋይ ከ230 ሚሊዮን ብር በላይ እንደሚሆን ተነግሯል። ደሴን ከምዕራብ ወረዳዎች በሚያገናኘው ገራዶ ሜዳ ላይ የቆመው ይህ ፋብሪካ ለግብርናና ለግንባታ ሥራዎች ግብአት የሚሆኑ ምርቶችን የሚያወጣ ሲሆን እስካሁን በሀገር ውስጥ የማይሰሩ ውጤቶችንም ለገበያና ለተጠቃሚዎች እንደሚያቀርብ ተገልጿል። መስፍን አራጌ በፋብሪካው የመጀመሪያ ምዕራፍ ማጠናቀቂያና የምርቃት ሥነ ሥርዓት ላይ ተገኝቶ ነበር፣ ዘገባ ይዟል። የአማራ ህንፃ ስራዎች ኮንስትራክሽን ድርጅት የአማራ ውሃ ስራዎች ኮንስትራክሽን ድርጅትና የአማራ ዲዛይንና ቁጥጥር ስራዎች ድርጅት በጋራ ያቋቋሙት የጎሽ ሜዳ ቧንቧና ፕላስቲክ ፋብሪካ በግብርናው በንጹህ መጠጡ አቅርቦት እና በግንባታው ዘርፍ ያሉ የግብአት አቅርቦት ችግሮችን ይቀርፋሉ ነው የተባለው። የፋብሪካው ዋና ስራ አስኪያጅ አቶ መሐመድ አህመድ ሰባት ማሽኖች ናቸው አሁን እዚህ የተተከሉት፣ ለሰባቱ ማሽኖች ሶስቱ ማሽኖች ለንጹህ መጠጡ አቅርቦት ስራ የሚውሉ ናቸው። ሌላው ለመስኖ ጠለፋ ስራ በሰፊው ያገለግሉ የሚችሉ ናቸው። ሌላ ደግሞ ቆሻሻ ፈሳሽ ዎችን ማስወገጃ ትላልቅ ከተሞች የሚወጡ ፈሳሽዎችን ማስወገጃ የሚሉ ፓይፖችን ሊያመርት የሚችል ነው። በዛም ተጨማሪ ደግሞ ለኮንስትራክሽን ዘርፉም፣ ለውሃ፣ ለኤሌክትሪክ ለምን ለምን ሊያቀርቡ የሚችል ማሽን ነው። ለጠብታ መስኖ የሚያገለግል ቴክኖሎጂን ለአርሶ አደሩ በማቅረብ በሀገር አቀፍ ደረጃ ፋና ወጊ የሚያደርገውን ምርት እንደሚያመርትም ኃላፊው ይናገራሉ። በአገሪቱ አሁን ለመጀመሪያ ጊዜ እስካሁን ባለ መረጃ ብቸኛ የሚሆነው ደግሞ ድሪፕ ኢሪጌሽን ነው። በአሁኑ ሰዓት የከሰመድረሃም ሆነ ዝናብ የሚገኙ ሰዎች ጥረት አለባቸው። ይህን የተገኘን ው ውሃ በአግባቡ ለመጠቀም በጠብታ መስኖ የአትክልትና ፍራፍሬ ስራዎችን፣ የእጽዋት ስራዎችን፣ የተለያዩ ስራዎችን ሊያመርት የሚችል ቴክኖሎጂ ነው። ከዚህ በተጨማሪ በስፋቱና በውፍረቱ በሀገር አቀፍ ደረጃ የመጀመሪያ የሆነውን የፍሳሽ ቆሻሻ ማስወገጃ የፕላስቲክ ቱቦ የማምረት አቅም እንዳለው ከስራ አስኪያጁ ማብራሪያ ለማወቅ ተችሏል። ከአካባቢ ጥበቃ ጋርና ከአትክልትና ፍራፍሬ ጋር ለችግኝ ማፍያዎች የሚያገለግሉ አፈር መቆጠሪያ ፕላስቲኮችን የሚያመርት ለተለያየ እቃዎች ማሸጊያ ሊያገለግሉ የሚችሉ ማሽኖችን የሚያመርት ነው። ፋብሪካው በግብዓት ጥራት ምክንያት በተለያዩ ፕሮጀክቶች ላይ የሚደርሰውን የሀብት ብክነት ለመቀነስ ጥራቱን የጠበቀ ጥሬ እቃ ከሳዑዲ አረቢያና ከዩናይትድ አረብ ኤምሬትስ እንደሚያስመጣ ስራ አስኪያጁ ገልጸዋል። በሌላ በኩል በግብይት ውጣ ውረድና በአቅርቦት ችግር ምክንያት ይፈጠር የነበረውን የፕሮጀክት መጓተት ከዚህም ጋር ተያይዞ የሚከሰተውን ኪሳራ ይቀንሳል የሚሉት ደግሞ በአማራ ህንፃ ስራዎች ኮንስትራክሽን ድርጅት የማሽንና ተሽከርካሪ ኢንስፔክሽንና ጥገና ደጋፊ የስራ ሂደት መሪ አቶ ሰለሞን ደምሴ ናቸው። እንደ አማራ ህንፃ ስራዎች ኮንስትራክሽን ድርጅት በርካታ የኢንስታሌሽን ስራዎች ይሰራሉ። የኤሌክትሪክ መስመሮች ዝርጋታ የፕላስቲክ ውጤቶችን ይፈልጋሉ። የውሃ መስመሮች የፕላስቲክ ውጤቶችን ይፈልጋሉ። እነዚህ ነዚህን ምርቶች በራስ ፋብሪካ አምርቶ ወደ ስራ ማስገባት አንድም ከግንባታ ግባት አቅርቦት በኩል የማሳለጥ ሂደቱን ያፋጥናል። ሁለትም ከሌላ አካባቢ ላይ ለማምጣት ለማጓጓዝና ግዢ ሂደቱ E የጊዜ መጓተትንም ያስከትል የነበረ ስለነበረ ይህንንም በአጭር ጊዜ ውስጥ ምርቱን ወደ ስራ ለማስገባት ወይም ደግሞ ምርቱን ተጠቅሞ ግንባታ ውስጥ በፍጥነት ለመሄድም የሚያግዝ ሆኖ ስለተገኘ ይህንን ፋብሪካ ማቋቋም አስፈላጊ ሆኖ ተገኝቷል። በምረቃ ስነ ስርዓቱ ላይ የተገኙት የአማራ ብሔራዊ ክልላዊ መንግስት መንገድ ትራንስፖርት ቢሮ ኃላፊና የፋብሪካው ቦርድ ሰብሳቢ አቶ ደሳለኝ ወዳጅ መንግስት በዚህ የፋብሪካ ግንባታ ውስጥ ተሳትፎ ያደረገበትን ምክንያትም እንዲህ ይገልጹታል። የፋብሪካው ምርትን የአርሶ አደሩን ምርትና ምርታማነት እንዲያሳድግ ከሚያደርገው አስተዋጽኦ በተጨማሪ ብቅ ብቅ እያሉ ያሉትን የኮንስትራክሽን ኢንዱስትሪውንም እንዲደግፍ ታስቦ ነው። ፋብሪካው በሚቀጥሉት ጊዜያት በሁለት ደረጃዎች የማስፋፋት ስራ የሚያከናውን ሲሆን ግንባታው ተጠናቆ በሙሉ አቅሙ ለመስራት 237 ሚሊዮን ብር እንደሚያስፈልገው ተገልጿል። በአሁኑ ሰዓት 150 ለሚደርሱ ወገኖች የስራ ዕድል የመፍጠር አቅም አለው ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን። ወደ ተከታዩ ዘገባ እንሸጋገር። አጎዋ የአፍሪካ የንግድና የተጠቃሚነት ዕድሎች ድንጋጌ ተጠቃሚ ሀገሮች የያዝነው የአውሮፓው 2019 ዓ ም የምክክር መድረክ በምዕራብ አፍሪካዊቱ አይቮሪ ኮስት የአትላንቲክ የንግድ መናኸሪያ ከተማ አቢዣን ላይ ተካሂዷል። በዚህ የከትናንት በስቲያው እሁድ ተጀምሮ ዛሬ በተጠናቀቀው 18ኛው የአጎዋ ጉባኤ ላይ ኢትዮጵያን ጨምሮ የዕድሉ ተጠቃሚ የሆኑ ከሰሃራ በስተደቡብ ያሉ ሀገሮች የንግድና የዲፕሎማሲ ባለሥልጣናት እና እንዲሳተፉ የተጋበዙ እንዲሁም የዩናይትድ ስቴትስ የንግድና የውጭ ጉዳይ ከፍተኛ ኃላፊዎች ተገኝተዋል። ይህ በልማት ወደኋላ የቀሩ የአፍሪካ ገ ችን ለመደገፍና ምርቶቻቸውን ያለቀረጥ ወደ ዩናይትድ ስቴትስ ገበያ ማስገባት እንዲችሉ ታስቦ የዛሬ 19 ዓመት የወጣ ሕግ ከዚህ ቀደም ለሁለት ጊዜ የተራዘመ ሲሆን የአሁኑ የተጠቃሚነት ጊዜ የሚያበቃው በመጪዎቹ ስድስት ዓመታት ውስጥ ነው። አፍሪካ ከግዙፉና ከካብታሙ የአሜሪካ ገበያ እንድትጠቀም የተሰጣትን ዕድል በአግባቡ ሳትጠቀምበት ቀርታለች። በዩናይትድ ስቴትስ በአፍሪካ መንግሥታት ባለሥልጣናትና የምጣኔ ሀብት ባለሙያዎችም እምነት ዩናይትድ ስቴትስ አፍሪካን በምጣኔ ሀብት እድገት ለማገዝ የተለያዩ ጥረቶችን ስታደርግ መቆየቷን የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትሩ ቲቦር ናዥ እና የንግድ ተጠሪዋ ኮኒ ሃሚልተን ሰሞኑን ተናግረዋል። ለግል ማዋለ ነዋይ ማሳለጫና ማጠናከሪያ ተይዞ የነበረው ድጋፍ ከ30 ቢሊዮን ዶላር ወደ 60 ቢሊዮን ዶላር እንዲያድግ አድርጋለች። ሚሌኒየም ቻሌንጅ ኮርፖሬሽንን በመሳሰሉ ተቋማት የሁለት ወገንና በተወሰኑ አካባቢዎች ላይ ያተኮሩ ብቻ ሳይሆን አካባቢያዊና ዘርፈ ብዙ የመዋዕለ ነዋይ ፍሰቶችን ለማጠናከር መስራቷን አምባሳደር ናዥ ተናግረዋል። ለአፍሪካ ንግዶችና ሥራ ፈጣሪዎች የነዋይና የመረጃ ምንጭ የሚሆን የንግድ መረጃ ማዕከል ፈጥራለች። ለአቅም መገንቢያ መርሃ ግብሮች የሚውል የሰባት ቢሊዮን ዶላር በጀት መመደቧን የንግድ ተጠሪዋ ሐሚልተን ተናግረዋል። እንዲያም ሆኖ ታዲያ አብዛኞቹ የአፍሪካ ሀገሮች አሁንም በአጎዋ መጠቀም አልቻሉበትም። ባለፈው ዓመት የአጎዋ ተጠቃሚ የሆኑ አምስት ሀገሮች ከአጎዋ ወጪ ንግድ ከሰባ አምስት ከመቶ በላይ የሚሆነውን ይዘዋል። ስልታዊ ነው በሚባለው የጨርቃጨርቅና የአልባሳት ምርት ዘርፍ ደግሞ እነዚያ አምስት መሪ ሀገሮች የአጠቃላዩን የአልባሳት ወጪ ንግድ ዘጠና አምስት ከመቶ ድርሻ ተቆጣጥረዋል። ሚስኮኒ ሃሚልተን ናቸው ይህንን ለአህጉሪቱ ጋዜጠኞች ሰሞኑን የተናገሩት። ስለዚህም የአሁኑ የአጎዋ የአቢዦን ፎረም ሀገሮቹ ቀሪዎቹን ስድስት ዓመታት መጠቀም የሚችሉበትን ሁኔታ ለመምከር ሀገሮች ስትራቴጂያዊ እቅዶቻቸውን ይዘው እንዲቀርቡ እድል ለመስጠትም የታሰበ ነበር። በተለይ አፍሪካ አህጉር አቀፉን ነፃ የንግድ ቀጣና ባስጀመረችበት ጊዜ የተካሄደ የአጎዋ ጉባኤ መሆኑ ተጨማሪ ገዛ እንደሚያደርግ በስብሰባው ላይ የተናገሩት የዩናይትድ ስቴትስ የንግድ ረዳት ተጠሪ አምባሳደር ከርቲስ ማሆኒ አመልክተዋል። ዩናይትድ ስቴትስ ለነጻ የንግድ ቀጣናው ያላትን ድጋፍ ለማረጋገጥ፣ አፍሪካን በምጣኔ ሀብት ዕድገት ለማገዝ ያላትን ቁርጠኛነት በድጋሚ ለማስታወስም ማስረገጫ እንዲሆን ከአፍሪካ ኅብረት የንግድ ኮሚሽነር አልበርት ሙቻንጋ ጋር ሆነው መግለጫውን ፈርመዋል። የአፍሪካ ለውጦችም ሆኑ የአፍሪካ የንግድ ፖሊሲ ይዞታ አጎዋ የዛሬ 19 ዓመት ሥራ ከጀመረ ወዲህ ባለው ጊዜ እጅግ የተለየና የተሻለ መሆኑን አፍሪካ ዛሬ በተሻለ ሁኔታ ሀብት ያፈራች በተሻለ ሁኔታ የለማች ከዓለም አቀፉ የምጣኔ ሀብት ጋርም በተሻለ ሁኔታ እየተሳሰረች ናት ብለዋል አምባሳደር ማሆኔ። አህጉራዊው የነፃ ንግድ ቀጣናም አፍሪካን የበለጠ ተፎካካሪ፣ በንግዷ ስብጥርም የሰፋች፣ በዕድገቷም የጠነከረች እንደሚያደርጋት ተናግረዋል። አሜሪካዊው የንግድ ተጠሪ ባለፉት 20 ዓመታት አፍሪካ የንግድ መዋዕለ ንዋይ መሰናክሎችን መቀነስ ተፎካካሪነቷን እንድታሳድግና መዋዕለ ንዋይን መሳብ እንድትችል የንግድ አማራጮቿን እንድታሰፋና ሀገሮች በእሴት ሰንሰለቱ ላይ ከፍ ያለ ቦታ እንዲኖራቸው ለማድረግ አጎዋ ይዞት የተነሳው ዓላማና የአዲሱ የአህጉሪቱ የነፃ የንግድ ቀጣና ሐሳቦች ተመሳሳይ መሆናቸውንም አምባሳደር ክሪስ ማሆን ያስረድተዋል። የአፍሪካ የንግድ አቅም እንዲገነባ የአህጉራዊ መተሳሰርና ቅንጅት ግቦችን በመደገፍ ዩናይትድ ስቴትስ እየተጫወተች ያለችው ድርሻ የረዥም ጊዜ ታሪክ ያለውና ቁልፍም ሆኖ መቆየቱን አምባሳደር መሆን ያስታውሰዋል። ጉባኤው ተጠናቋል። አፍሪካ ከዚያም ምን ይዛ ወጣች? ኢትዮጵያስ? በመጪ ዝግጅቶች ተሳታፊዎችንም አዘጋጆችንም እየጋበዝን እናሰማቸዋለን። ለማንኛውም ግን ከአጎዋ የኢትዮጵያን የአሜሪካ ገበያዎች ተጠቃሚነት ለማስፋት ጠንክረው እየሰሩ መሆናቸውን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ለአቢዦኑ ስብሰባ ወደ ኮትዲቭዋር ከመጓዛቸው ከአንድ ቀን በፊት በኤምባሲው ውስጥ ጋዜጣዊ መግለጫ በሰጡበት ወቅት አስታውቀዋል። አሁን ትልቁ ስጋትና ትኩረት የአጎዋ በስድስት ዓመታት ውስጥ መፈጸም ነው። አምባሳደር ፍጹም ከአገዋ በኋላ ፖስት አገዋ በጣም የሚያሳስበው ሁኔታ ነው የሚሆነው። ምክንያቱም የአገዋ ድጋፍ ትንሽ አለ። በሲንተቲክ ምርቶች ለምሳሌ ጨርቃጨርቅ የተሰፋ ሸሚዝ ብንወስድ እስከ 31 በመቶ ድረስ የታክስ ከለላ እናገኛለን። የኮተን ምርቶች እስከ 16፣ በሌሎችም በዚህ ሬንጅ ውስጥ እናገኛለን እና ይሄ ሁሉ ከለላ ተደርጎልን መወዳደር ሳንችል ቀርተን ይሄ ከተነሳ በኋላ ግን ለመወዳደር የሚኖረን እንድል እንደ አፍሪካ በጣም ፈታኝ ነው የሚሆነው። ስለዚህ ልምምዳችንን ከወዲሁ ነው መስራት ያለብን። ይህንን ሕዝባችን በጣም ማወቅ አለበት። ሚዲያዎች በደንብ በማማሳወቅ አለባቸው። ፖስት አገዋን ከአሁኑ አሜሪካ የመልቲላተራል ስምምነትን አልቀበልም እያለች ነው ያለችው። ባይላተራል ነው የምንከተለው የሚል ነው የሚመጣው አድሚኒስትሬሽን የሚወስነው ቢሆንም ግን እንደ ባይላተራል ብዙም ያዋጣና አይደለም። እንደ አፍሪካ ድምጻችን በጋራ ስናሰማ ግን መልቲላተራል ሆነ ስንቀርብ ግን የተሻለ የመደራደር አቅምም እናገኛለን። ስለዚህ ኤዩን ይዘን በዚህ ጉዳይ ላይ ትልቅ ስራ መስራት አለብን። እንደ አፍሪካ ለኢንቨስትመንት ምቹ ሁኔታዎች ከመፍጠር አንጻርም በኤዩ በኩል በቅርብ የአፍሪካ ነፃ ንግድ ቀጠና መፈረሙ ኢንቨስትመንትን ለመሳብ አፍሪካ እርስ በርሱ በንግድ እንዲተሳሰር ለማድረግ ትልቅ አቅምም አለው እና እነዚህ ሁሉ እያሳየን የመደራደር አቅማችን ማሳደግ ይኖርብናል። ኢትዮጵያ ቀልቧን ሰብስባና እጆቿን ሁሉ ወደ ስራ ዘርግታ ከተንቀሳቀሰች አሜሪካ ቤቷ ነች የማለት ያህል የተናገሩት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ለአፍሪካ ጋዜጠኞች ዲፕሎማቶችና የንግድ ሰዎች በስልክ ጉባኤ ላይ ሰሞኑን ያሉትን ላስታውሳችሁ። ኢትዮጵያ ለልቤ ቅርብ የሆነች የምወዳት ሀገር ናት። በኢትዮጵያ ዩናይትድ ስቴትስ አምባሳደር ነበርኩ። አሁን ደግሞ በየትም ስፍራ ካሉ አምባሳደሮቻችን እጅግ ምርጦች ከሆኑት አንዱ አዲስ አበባ ያሉት ማይክ ራይነር በመሆናቸው እድለኞች ነን። ጠቅላይ ሚኒስትር አብይ አህመድ በአገር ውስጥም በውጪ ፖሊሲዎቻቸውም እያካሄዱ ያሉትን ለውጥ እናደንቃለን እንደግፋለንም። ከግዙፉ ፈተናዎቻቸው አንዱ ኢትዮጵያን ከሶሻሊስታዊ የመንግስት ቁጥጥር መር አይነት ምጣኔ ሀብት ወደ ነጻ ገበያ የግል መዋለ ንዋይ አይነት መቀየር ነው ምክንያቱም ኢትዮጵያ ዛሬ አብዝታ የምትፈልገውን በሚሊዮኖች ለሚቆጠሩ ወጣቶች ስራን የመፍጠር እጅግ ፈጣኑ መንገድ የግሉ ዘርፍ ነው። እናም ኢትዮጵያ የምትፈልገውን የማይታመን ቁጥር ያለው ስራ ለመፍጠር የሚያስችሉ መዋለ ንዋይና ንግዶችን ለመሳብ የፖሊሲ ለውጦችንም ለመደገፍ ከኢትዮጵያ መንግስት ጋር በቅርብ እየሰራን ነው። አጋሮች ነን። ልንደግፍ የምንችለውን ያህል ለመደገፍ የተቻለንን ሁሉ እናደርጋለን። ምክንያቱም የሥራ ዕድሎችን መፍጠር የነገ ሳይሆን የትናንት ጥያቄ መሆኑን ለስራ እጅግ የበረታ ፍላጎት እንዳለ እንገነዘባለን። የዩናይትድ ስቴትስ የአፍሪካ የንግድ ጉዳዮች ረዳት ተጠሪ ኮኒ ሃሚልተንም ስለ ኢትዮጵያ ልቦናቸው የቀና ነው። ኢትዮጵያ የግሉን ዘርፍ መዋለ ነዋይ እያማለለች ያለች ሳቢ ሀገር ሆናለች። በአልባሳት ምርት ዘርፍም በጣም አጓጊ የሆኑ ስራዎች እየተከናወኑ መሆናቸውን አውቃለሁ። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆንም ተግታ እየሰራች ነች። በዚህም ልንደግፋት እየተንቀሳቀስን ነን። እነዚህንና ቲቦር የጠቃቀሳቸውን ጉዳዮች ካጠናቀቀች የስራ እድሎችና የምጣኔ ሀብት ልማት ባለቤት የመሆኗ ነገር ጥርጥር የለውም። ለማንኛውም ይህ የአፍሪካ የእድገትና የእድሎች ተጠቃሚነት ህግ በአውሮፓ የዘመን አቆጣጠር በ2025 ዓ ም ሲያበቃ ለሌላ 25 ዓመታት እንዲራዘም የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ክንፍ እያሳሰበ ነው። በኮንግረሱ የአብዛሃው መሪ ጄምስ ክላይበርን ሲናገሩ፣ እርዳታ የሚሰሩት ለትርፍ ያልሆነ ድርጅቶችና ተቋማትን ለመደገፍ ሲባል አስፈላጊና መቀጠል ያለበት ቢሆንም መንግስታትን በሚመለከት ግን አማራጫችን የንግድ መንገድ መሆን አለበት ብለዋል። የኮንግረሱ የጥቁር እንደራሴዎች ክንፍ መሪ ሚስ ካርንባስ ደግሞ በአፍሪካና በዩናይትድ ስቴትስ መካከል መጪው ዘመን የንግድ የጠንካራ ትስስርና ብሩህ ዘመን ነው ብለውታል። ለዛሬ የንግድና ምጣኔ ሀብት ዝግጅታችን በዚህ አበቃ። ሰሎሞን አባተ ነኝ። ጤና ይስጥልኝ።